አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር ኦዴግ የስራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ፣ እንደሚያውቁት በኦሮሚያ ክልል ውስጥ በተማሪዎች እንቅስቃሴም ሆነ የነዋሪዎች እና አርቲስቶችንም ጨምሮ እንቅስቃሴዎች እየተካሄዱ ነው። በርካታ ሰዎች ለስራ ተዳርገዋል፣ ሕይወታቸውም ያለፈ አለ። በዚህ ላይ የኦሮሞ ዲሞክራሲያዊ ግንባር ኦዴግ አቋም ምንድን ነው? የችግሮቹ ምንጮች ምንድን ናቸው? መሆን አለበት የሚል አቋም ነው ያለው። እናመሰግናለን። አቶ ካሳሁን አሁ እንደሚታወቀው አሁን በኦሮሚያ ከተሞች፣ ትምህርት ቤቶች እና በገጠሩ መጠነ ሰፊ የሆነ ተቃውሞ በገዢው ፓርቲ ወይንም ኢትዮጵያን በሚያስተዳድረው የአደግ መንግስት ላይ እየሄደ ነው። መነሻው ይሄ ማስተር ፕላኑ የአዲስ አበባን ማስፋፋትና በአዲስ አበባ በፊንፊኔ አካባቢ ያሉ የጎረቤት ከተሞችን ወደ አዲስ አበባ መጠቅለልና ይሄ ሲስፋፋ ደግሞ እዛ አካባቢ ያሉ በእርሻ የሚተዳደሩ የኦሮሞ ገበሬዎችን የሚያፈናቅል እና ያለ መሬት ያለ ኑሮ የሚተዉበትና የሕዝብ መሬት አልባ ሆኖ ስራ አልባ ሆኖ ለማኝና ዘበኛ የሚሆንበት ፖሊሲ ስለሆነ ይሄም በመቃወም መጠነ ሰፊ ተቃውሞ እየተካሄደ ነው። ለዚህ መንግስት የሰጠው ምላሽ መግደል፣ ማሰር፣ ማንገለታ ሰዓታት ነው። ከመቶ ሃምሳ በላይ ሰው ሞቷል። በሺዎች የሚቆጠሩ ደግሞ አሁን በእስር ቤት ውስጥ እየተሰቃዩ ነው። እና ይሄ መነሻው ምንም እንኳን የማስተር ፕላኑ ጉዳይ ቢሆንም ዋናው ሰበቡ ለሀያ አራት ዓመታት የተጠራቀሙና ምላሽ አላገኙ የኦሮሞ ሕዝብ የፖለቲካ የኢኮኖሚና የማህበራዊ ጥያቄዎች ነው። የዚህ መሰረቱ ይሄ መንግስት ደርግን ጥሎ ስልጣን ላይ ከወጣ ወዲህ በምንም መልኩ የኢትዮጵያን የፖለቲካ ጥያቄዎች ችግሮች ፈታለሁ ብሎ በወረቀት ላይ ቢያስቀምጥም በሕገ መንግስት ቢያስቀምጥ አልተቀምጥም በተግባር ይሄንን ችግሮች አልፈታም። ይሄ መንግስት በቲፒኤልኤፍ ዶሚኔትድ የሆነና በሁሉ መልክ በኢኮኖሚውም፣ በፖለቲካው፣ በሚሊተሪውም፣ በፋይናንሱ ሁሉ መልክ እነሱ የሚቆጣጠሩበት ሁኔታ ስለሆነ፣ ትክክለኛ ፌዴራሊዝም ስላልሆነ፣ እኩልነት ስለሌለ፣ በዚህ መዋቅር ውስጥ ደግሞ ሁሉም ራሱን እያየ ስላልሆነ ይህ የተጠራቀመ የፖለቲካ ችግር ነው እና ዋናው የዚህ ሁሉ ችግር መንሴው ያለው የፖለቲካ የኢኮኖሚ እና የባህላዊ ቆና በኢትዮጵያ ህዝቡ ላይ እና በተለይም በኦሮሞ ህዝቡ ላይ እየተካሄደ የነበረው ነው። ይሄ ህዝቡ አሁን አንገፍ ግፎት ማንንም ሳይፈራ የነሱን ታንክ ሳይፈራ የነሱን መትረየስ ጥይት ሳይፈራ እስር ቤት ሳይፈራ በባዶ እጁ በሰላማዊ መልኩ ይሄንን መንግስት እየተቃወመ ነው። ደሙን እያፈሰሰ ነው። እየተንገላታ ነው። የኦሮሞ ህዝብ የፖለቲካ ጥያቄ ሙሉ መልስ እና ሶሉሽን እና መፍትሄ እስኪያገኝ ድረስ ትግሩ ይቀጥላል። ይሄን በዚህ መልክ ነው እኛ የምናየው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ አወጣው መግለጫ መሰረት አዲስ አበባን ማስተር ፕላን ተግባር ላይ የመዋሉ ጉዳይ እንደተገታ ገልጸዋል። ይህ በራሱ ለተነሳው ችግር እልባት የሚያስገኝ መፍትሄ ነው፣ ችግሩ በዚሁ እልባት አግኝቷል፣ ተገቢ ምላሽ ነው የሚል አተያ ያለ በርሶ በኩል፣ ይህንን መልስ ለመስጠት ኦፒዲኦ በኢህአደግ ውስጥ ምን ያህል የፖለቲካ ጉልበት እና ተሰሚነትን አለው የሚለውን ጥያቄ ጠይቀን ለዚህ መልስ ማግኘት አለብን። ኦፒዲዮ ጉልበት ቢኖረው ኖሮ አንደኛ በፌዴራል ፓርላማ ውስጥ ከሁለት መቶ ስልሳ በላይ ወንበር አላቸው። ይሄን ያህል ወንበር ያለው ፓርቲ ብዙ የፖለቲካ ውሳኔዎቹን ህዝቡ በሚፈልገው መልኩ ማሳለፍ ይችል ነበር። ይሄ ይሆናል ወይ ብለን ስንጠይቅ ይሄ አይሆንም። እንደገና ደግሞ እስካሁን እያየን ያለነው በሀያ አራት አመት ውስጥ የሚደረጉ ውሳኔዎች ሁሉ በኦፒዲዮ አይደለም የሚወሰኑት በሌላ አካል ተወስነው ነው በኦፒዲዮ ውስጥ የሚፈጸሙት። ቅንጅት ኢህአዴግን ተወዳድሮ አዲስ አበባን ባሸነፈ ጊዜ ከዚህ በፊት ከዚህ ውጡ ተብሎ አዳማ የተወረወረው የኦሮሞ ዋና ከተማ በአንድ ቀን ተመልሶ አዲስ አበባ ተመለሰ ማለት ነው። አሁንም የዛሬ ሁለት አመት ይሄ የማስተር ፕላን ህዝቡ አይሆንም ብሎ ተቃውሞ ብዙ ሰው አልቆ ብዙ ሰው ታስሮ እነሱም ሄደው ከህዝቡ ጋር ተገናኝተው ይሄን ነገር ካበረዱ በኋላ እንደገና ሁለት አመት ቆይቶ። በሌላ አካል ይሄ ነገር ወደዳችሁም ጠላችሁም ይተገበራል ተባለ ማለት ነው። እና ዋና አሁንም ቢሆን ኦፒዲዮ ይሄ ነገር ቆሟል ቢል የህዝቡ ጥያቄና በህዝቡ ጭንቅላት ውስጥ ያለው እውነት ይሄን ነገር ማቆም ትችላላችሁ ወይ? ይሄን ነገር ማቆም ትችሉ ከሆነ ደግሞ መጀመሪያውኑ እንደዚህ ያለ ነገር እንዴት ይመጣብናል? እኛን ትወክላላችሁ ወይ? እኛን ትሰማላችሁ ወይ? እኛ የምንለውን ነገር ስራ ላይ ታውላላችሁ ወይ? የሚለው ጥያቄ ብዙ ጥርጣሬ ያለበት ስለሆነ ይሄንን የማስተር ፕላኑን አቆመናል ማለታቸው ጥሩ ሆኖ በላይ ስናየው ጥሩ ነገር ነው መጥፎ ነው የምንለው ነገር የለም። ግን በተግባር እንደምናየው እና ከዚህ በፊት እንደምናውቀው ይሄ ድርጅት በእውነት ጉልበት አለው ወይ፣ የአደግ ውስጥ እንደዚህ ያለ ነገሮችን መጀመሪያውኑ ማምጣትም ማስቆምም ይችላል ወይ የሚለው ጥያቄ መልስ የሚፈልገና በተግባር ደግሞ እንደምናውቀው ከዚህ በፊት ይህን ነገር ማድረግ የሚችሉበት ሁኔታ አይደለም ማለት ነው። አሁንም ቢሆን ማስተር ፕላኑ መቆም አንድ ነገር ነው። ግን እንዳልኩ የዚህ ችግር ዋናው መሰረቱ ከዚህ የከፋ ነው። ኢትዮጵያ ውስጥ ዲሞክራሲ የለም። የዲሞክራሲ ዲሞክራሲ ከምርጫዎች አይካሄዱም። ህዝቡ የሚፈልጋቸው ፓርቲዎችና ህዝብ ተካዎች ፖለቲካ ውስጥ ነጻ በሆነ መንገድ መወዳደር አይችሉም። ጋዜጠኞች የፈለጉትን ነገር መጻፍ አይችሉም እና የኢትዮጵያ ህዝብ፣ መታሰር፣ መሰደድ ለተለያዩ ችግሮች የተዳረገ ህዝብ ነው እና ይሄ ሁሉ ችግር ይሄ ሁሉ የፖለቲካ ችግር የኢኮኖሚና የማህበራዊ ችግር ልባት ካላገኘ አሁን ያለበት ደረጃ ህዝቡ በቃኝ ብሎ ምንም ሳይፈራ ባዶ እጁን በተደቀነ መትረየስ በተደቀነ ታንክ ፊት ቆሞ ድምፁን እያሰማበት ያለበት ጉዳይ ነው። ይህ ፍልሚያ ደግሞ የኢትዮጵያ ህዝብ ለሙሉ ነፃነት የተነሳ መሆኑን ነው የሚያሳየው። በተለይ የኦሮሞ ህዝብ ከእንግዲህ በምንም አይነት መልኩ እኔ ልገዛ አልችልም፣ መብት ያስፈልገኛል ብሎ ነው የተነሳው። ስለዚህ ሰዓቱ ሳይረፍድ ጊዜው ሳያልቅ መልስ መስጠት አለባቸው ማለት ነው። የማየውን ከሆነ የህዝብ የራሱ ነጻነት እንደሚጎናጸፍ ምንም የሚያጠራጥር ነገር አይደለም። እንደሚነሳው ከሆነ አንዱም ትልቁ ችግር ለዚህ ሁን ለተከሰተው ችግር በኦሮሚያ ክልልም ሆነ በሌሎች ክልሎች አካባቢ የተነሱ ላሉት በቤንሻንጉልም ሆነ እንደዚሁ በአማራው ክልል የወልቃይ ጠገዴ ጥያቄዎችንም አካቶ በተለያዩ ቦታዎች የሚነሱት አንዱ ከመሬት ፖሊሲ ጋር የተያያዘ ነው። ትክክለኛ የሆነ የመሬት ፖሊሲ ባለመኖሩ ነው ለዚህ ሁሉ መፈናቀሎችና ለወከት ሰበብ የሆነው የለሰው ሰዎች ሕይወት መጥፋት አንዱም ምክንያት ያ ነው የሚሉ ሰዎች አሉ። ይሄም ማለት በአንድ በኩል የመሬት አዲስ ማሻሻያ ለውጥ ፖሊሲ ወይም ሪፎርም ያስፈልጋል ብለው የሚሉ አሉ። በእናንተ ድርጅት አተያይ ኢትዮጵያ አዲስ የሆነ የመሬት ይዞታ ማሻሻያ ለውጥ ያስፈልጋታል የሚል እምነት አለ? አንዱ ችግሩን ለመቅረፍ በዚህ መልኩ ይህንን ነገር እስቲ መጀመሪያ ያኔው ይሄ ነገር አንደኛ ብዙ ጥናት የሚፈልግ በዲሞክራሲያዊ ምርጫ ወደ ስልጣን የመጣ የፓርላማ አባሎች የሚመክሩበት እና በተለይ ደግሞ ኤክስፐርቶችም ደግሞ የተለያለ ጥናት አምጥቶ የሚታይ ነገር ነው። ግን እዛ ሳንደርስ እኒሄው አንደኛ ኢትዮጵያ ውስጥ የመሬት ችግር በተለያየ ታሪክ ሂደት ውስጥ የመጣ ነው። እንደሚታወቀው የነበረው የፊውዳሉ የአፄው ጊዜ የመሬት ይዞታ ጥቂት ሰዎች መሬት ይዘው ሰፊው የኢትዮጵያ ገበሬ ጭሰኛ የሆነበት ጉዳይ ነበረ። ያ ሰባ አራት ተገርስሶ የመሬት ከበርቴው መሬቱን አጥቶ ይብዛ የሚነስም መሬት ለህዝብ በቤተሰብ ብዛት ለህዝብ አከፋፍለው በዛን ደረጃ ይኖር ነበር። የራሱ ጉድለት አለው፣ ግን አንድ ነገር ነበር። ዘጠና አንድ ደግሞ ኢህአዴግ ወደ ስልጣን ከመጣ ጊዜ በኋላ በዘጠና አምስት አዲሱ ኮንስቲቱሽን ከሆነ ደግሞ በአንድ በኩል ህገ መንግስቱ መሬት የህዝብ ነው ይላል። በአንድ በኩል ደግሞ መሬት የመንግስት ነው ይላል። ውስጡን ስናሆን ያለው ነገር መሬት የህዝብ ነው ማለት አስቸጋሪ ነው። መሬት የመንግስት ነው። መንግስት ግን የህዝብ ተወካይ ነኝ ብሎ የህዝብ አንባ ጠባቂ ነኝ ብሎ ህዝብን በመወከል የኢትዮጵያን ህዝብ በኢትዮጵያ ህዝብ ስም መሬትህን አስተዳድርልሃለሁ እያለ ነው። ይሄ ባለበት ሁኔታ ያለው ችግር አንደኛ ይሄ መንግስት ዲሞክራሲያዊ ባለመሆኑ፣ በህዝብ የተመረጠ ባለመሆኑ ከታች እስከ ላይ ህዝብ ድምፁንና ብሶቱን የሚያሰማበት ስለሌለ በዚህ መንግስት ላይ ያለው ታዕሚነት ደግሞ በፍጹም ስለሌለ ህዝቡ ይሄ መንግስት እኔን ወክሎ ይህን መሬት ያስተዳድርልኛል የሚል አመኔታ የለበት። በተግባር ደግሞ የምናየው መሬት የህዝብ ነው ግን፣ ይህንን የህዝብ መሬት ደግሞ መንግስት ነው የሚያስተዳድረው የሚለው ነገር የመንግስት ባለስልጣናቶች በፈለጉት ጊዜ ገበሬውን እያፈናቀሉ መሬቱን ለውጭ ለኒዮ ሊበራል ኢንቨስተርስ ኢንተርናሽናል ካፒታል ለሀገር ውስጥ ሀብታሞች፣ ለዘመዶቻቸው እየሰጡበት ያለ ጉዳይ ነው ማለት ነው። እና ማንም ገበሬ በተፈለገበት ጊዜ ይሄ ነገር ለዚህ ያስፈልጋል ከተባለ ትንሽ ገንዘብ ተሰጥቶት ይፈናቀላል ማለት ነው። በዚህም አሁን ያለበት ሁኔታ መሬት በቅርጽ ውስጥ ስታየው የግል አይደለም፣ በይዘቱ ስታየው ደግሞ መሬት እየተሸጠና እየተቸበቸበ ስላለ የግል ነው የማ የግል ነው፣ የመንግስትና የመንግስት የባለስልጣኖች የግል እንደፈለጉት የሚሸጡት ማለት ነው እና ገበሬው በመሬቱ ላይ ምንም መብት የለውም። መሬቱን የኔ ነው ብሎ ምንም እምነት የለበትም ማለት ነው። ከተሞች ሲስፋፉ ደግሞ የመፈናቀሉም ሁኔታ ከዚህ ጋር የተያያዘ ነው እና ይሄ ስር የሰደደ ችግር ነው። መሬት ኢትዮጵያ ውስጥ እቃ አይደለም። ኮሞዲቲ አይደለም። ከዛ በላይ ነው። ኦፍኮርስ ጥቅም ያለው ነገር ነው፣ ግን መሬት ማለት ማንነት ነው። መሬት ማለት ባህል ነው። መሬት ማለት ታሪክ ነው። መሬት ማለት ፖለቲካ ነው። ውስብስብ የሆነ ነገር ነው ማለት ነው። እና በአሁኑ ወቅት እንደሚታየው ኢትዮጵያ ውስጥ ብዙ ድፎች መሬት ላይ በሆነ ሁኔታ ተነስተዋል። ብዙ ሰዎች ሀብታም ሆነዋል። ብዙ ሰዎች ደግሞ መሬታቸውን ተነጥቀው ለማኝ፣ የከተማ ተዳዳሪ፣ ዘበኛ ልጆች ትምህርት ቤታቸውን ትተው ኩል የሆኑበት ሁኔታ ስላለ ይሄ ደግሞ ህዝባችንን ለዚህ ችግር የዳረገውን ስርዓትና አያያዝ የህዝብ ዝም ብሎ ቁጭ ብሎ ስለማየው ተቃውሞ ቀርቦታል ማለት ነው እና ለጠየቀው ጥያቄ የእኛ አቋም ህዝብ የመሬት ባለቤት መሆን አለበት። በመሬቱ ላይ ደግሞ ሙሉ በሙሉ መብቱ የተከበረ መሆን አለበት። መንግስት ፈለገ ጊዜ የሚያነሳው የፈለገ ጊዜ እዚሁን የሚለው ነገር መሆን የለበትም ነው የምንለው። ነው ከዚህ ጋር ተያይዞ ኦፍ ኮርስ የኢትዮጵያ ህዝብ ቁጥር እያደገ ነው። መሬት ደግሞ አያድግም። በዛ በተወሰነ መሬት ላይ ህዝብ ቁጥር እያደገ ነው። ራሱ የሆነ ቻለንጅ አለው ማለት ነው። ይሄ ሁሉ ደግሞ እንዳልኩ የዲሞክራሲ መንግስት የሚኖር ከሆነ ይሄ ነገር በምክክር ታይቶ ተጠንቶ ህዝቡም የራሱን አስተያየት ሰጥቶበት የተለያዩ ዲሊቤሬሽን በተለያዩ ስኬል ከቀበሌ አንስቶ እስከላይ እስከ ፌዴራል ገቨርንመንት ድረስ ውስጥ ይሄ ነገር ውይይት ተደርጎበት የመሬት አጠቃቀም ሁኔታ የህዝቡን ፍላጎት እና የእድገትን ፍላጎት የመልማትን ፍላጎት በአጣጣመ ሁኔታ ሊስተዳደር ይችላል። አሁን ባለበት ጊዜ ውስጥ ይሄ አይታይም። መሬት የመንግስትና የመንግስት ባለስልጣኖች እና የእነሱ ጀሌዎች ንብረት ሆኗል። የኦሮሞ ህዝብ ተቃውሞ አንዱ መንስኤው ራሱ ይሄንን በመቃወም ነው። ሌላው አንዱ መከራከሪያም ሆኖ ያለው በኦሮሚያ ክልልም ሆነ በሌሎች ክልሎች አካባቢ ለተፈጠሩ ችግሮች አንደኛው ዋነኛው ምንጭ የፌዴራሊዝም አወቃቀሩ ቋንቋን መሰረት ያደረገ በመሆኑ ነው ብለው በአንድ ወገን የሚከራከሩ ሰዎች አሉ። በሌላ በኩል ደግሞ የለም ፌዴራሊዝሙ ያፈጻጽም እንጂ ያወቃቀር ችግር የለበትም ብለው የሚከራከሩ አሉ። በተናጠል ደግሞ በኢትዮጵያ ብሔራዊ ጥቅም ሁሉም በኩልነት የጋራ ቤት አቆመው የጋራ ተጠቃሚ እንዲሆኑ ካስፈለገ ከቶንም የፌዴራል ስርዓቱን በማዕከላዊ መንግስት መተካቱ የተሻለ አማራጭ ነው የሚል አማራጭ ሀሳቦችን የሚያቀርቡ ወገኖችም እንደዚሁ ይሰማሉ። ሶስት የተለያዩ ድምጾች የተለያዩ ካምፖች ይሰማሉ። በዚህ ላይ የእናንተ ግምገማ ማና አቋም ምንድን ነው? ፌዴራሊዝሙ በኢትዮጵያ ውስጥ የችግር ምንጭ ነው ወይስ የመፍትሄ አካል ነው የሚል አተያይ ነው ያለው። ይሄ ጥሩ ጥያቄ ነው፣ ብዙ ጊዜ የተነሳ ጥያቄ ነው። መጀመሪያ ምን አይነት አስተዳደር ይበጃል ወደምንለው ሳንገባ ያለው ችግር ምንድን ነው ከሚለው እንነሳ። ኢትዮጵያ ውስጥ ለብዙ ዓመታት አሁን ያለው የፖለቲካ ችግር በጣም አስከፊ የሆነ ጦርነት የታየበት ሁኔታ ነበር። በስልሳዎቹ፣ በሰባዎቹ፣ በሰማንያዎቹ የተለያዩ መፈንቅለ መንግስቶች እየተሞከሩበት ጊዜ ነው። ከዘጠና አንድ ጀምሮ ደግሞ የተለያዩ በተለይ በኦሮሚያ በደቡብ፣ በሶማሌ ሪጅን አሁን ደግሞ በአማራ ሪጅን ሰፊ የሆነ ተቃውሞዎች እየተካሄዱ ባለበት ሁኔታ ነው አንድ ስርዓት አንድ መንግስት ሊኖር የሚችለው ወይንም ደግሞ እድሜ ሊኖረው የሚችለው ላሉት ነባራዊ ችግሮች መፍትሄት ይሰጥ ብቻል። እና ኢትዮጵያ ውስጥ ያሉ ነባራዊ ችግሮች ምንድናቸው? ናቸው የማንነት ችግር፣ የእኩልነት ችግር፣ የአገር አመሰራረትና የአወቃቀር ችግር፣ የእኩልነት ችግር እነዚህ ሁሉ ችግሮች አሉ። እነዚህ ችግሮች ስላሉ ነው ኢትዮጵያ ውስጥ ሰላም የሌለው። እነዚህ ሁሉ ችግሮች ስላሉ ነው ኢትዮጵያ ውስጥ ጦርነት የሚኖረው እና ዝም ብሎ ይሄ ይሄ ከማለት ይልቅ ለእነዚህ ችግሮች መልስ መስጠት ያስፈልጋል። የማንነት ጥያቄ ተነስቷል። የፖለቲካ ጥያቄ ተነስቷል። የታሪክ ጥያቄ ተነስቷል። የመሬት ባለቤትነት ጥያቄ ተነስቷል ማለት ነው። እኛ የኦሮሞ ዲሞክራቲክ ግንባር ያለን አመለካከት ኢትዮጵያ እንደ ሀገር አንድነቷ ተጠብቆ እሷ ደግሞ የወደፊት በሰላም ልትኖር የምትችለው ፌዴራል የሆነ ስርዓት ውስጥ ስትተዳደር ነው የሚል አመለካከት ነው ያለን። ይሄ ማለት ኢትዮጵያ ውስጥ የማንነት የፖለቲካ ጥያቄ ስላለ ይሄን ጥያቄ መልስ ሰጥተን የተለያዩ የኢትዮጵያ ብሔር ብሄረሰቦች ቋንቋቸውን የማስከበር፣ የፖለቲካ መብታቸውን የመጠቀም፣ በተፈጥሮ ሀብታቸው ላይ የማዘዝ፣ ራሳቸውን በራሳቸው የማስተዳደር ከሌላ የኢትዮጵያ ሕዝቦች ጋር ደግሞ አብሮ የሚያስተዳድራቸው የፌዴራል አወቃቀር እንዲኖራቸው ነው የምንመኘው ማለት ነው። ምን አይነት የፌዴራል አወቃቀር ነው የሚሹት? ልክ አሁን ባለው ቋንቋን መሰረት ያደረገ ፌዴራሊዝም ወይስ በሌላው በአሜሪካ ወይም አውስትራሊያ ያለው አይነት የፌዴራሊዝም ስርዓት ነው ለኢትዮጵያ የሚበጀው የሚል ታይታ ያለው በእናንተ ጋር ኢትዮጵያ ውስጥ ያለው ችግር የማንነት ችግር ነው፣ የፖለቲካ ጥያቄ ችግር ነው፣ የባህል የቋንቋ ችግር ነው። ይሄ የኢትዮጵያ ነባራዊ ቅራኔ ነው። ይሄ ሊፈታ የሚችለው ለህዝቦች በዚህ መልኩ መልክ ሊያገኙ ሲችሉ ነው። እኛ አሁን ያለው የፌዴራል አወቃቀር በማንነት ላይ የተመሰረተው ፌደራል አወቃቀር ትክክለኛ ነው፣ ግን ችግሩ ዲሞክራሲያዊ አይደለም። ዲሞክራሲያዊ ስላልሆነ ነው አሁን የፖለቲካ ችግሮች እያሉ እየታዩ የመጡት። እኛ እንደውም ፌዴራሊዝም ማነስ ማነስ ብቻ ሳይሆን ዲሞክራሲ ውስጡ ያለመኖሩ ነው የዚህ ችግር እንጂ የፌዴራሊዝም አወቃቀር አይደለም። የዚህ ችግሩ አህዳዊ መንግስት ስንት ጦርነት ተካሂዶ አንድ ሀገር ከዚህ ወጥታ ራሷን አስተታድራ ሌሎቹን ደግሞ ተናድቀዋል እና ወደ አህዳዊ መመለሱ ምን አይነት ችግር እንደሚኖረው መቼም ግልጽ የሆነ ነው። ሌላው ደግሞ ጂኦግራፊ ወይንም ደግሞ በአካባቢ እና በኮኦርዲኔሽን ላቲቲዩድ እና ሎንግቲዩድ ኮኦርዲኔሽን ይመስረት የሚለው ደግሞ ይህ ችግሩ እሱ አደለማ። ችግሩ የማንነት እና የፖለቲካ ጥያቄ እና ታሪካዊ ጥያቄ ስለሆነ ይህን ችግር መፍታት አለበት። ያለውን ችግር ትተን ለሌለ ችግር መፍትሄ ማምታት የለብንም እና የማንነት ጥያቄ ኢትዮጵያ ውስጥ ማነቆ የሆነ ጥያቄ ስለሆነ ከዚህም አልፈው ደግሞ ይሄ ራሱ አይበቃም ብሎ የሚጠይቁ ጥያቄ አለ። የፖለቲካ ድርጅቶች እንደውም ይሄ ሳይሆን ከዚህ አልፈን የራሳችንን ሀገር መስርተን ልንኖር ይገባል የሚሉ አሉ ማለት ነው። እኛ በፌዴራሊዝም ነው ምናምነው፣ ራስን በማስተዳደር አብረው መኖርን ነው እኛ ፕሮሞት የምናደርገው አሁን አንዱም ሌላው ተነስቶ ያለው ወይም ግፊትም ይደረገ ያለው በሌሎች ወገኖች መካከል እንደሚያውቁትም ከመጋረጃ በስተጀርባ ያሉ ሽኩቻዎች ጨፌ ኦሮሚያ በኩል አዲስ አበባን የራሱ ዋና መቀመጫ ከተማ አድርጎ አዲስ አበባ ኢትዮጵያ ዋና ከተማነት ሳይሆን በኦሮሚያ ክልል ዋና ከተማነት ብቻ እንዲያዝ የሚገፉ አክቲቪስቶችም ሆኑ ፖለቲከኞች አሉ። ያንን ድምጻቸውን ያሰማሉ። የፌዴራል መንግስቱ ካስፈለገ ሌላ ቦታ የራሱን መቀመጫ ከተማ ሊፈልግ ይችላል። በፌዴራል አወቃቀር መሰረት አዲስ አበባ እኛ መቀመጫ ነው ብሎ የሚከራከሩ አሉ። በአዲስ አበባ ላይ ያለው አመለካከት ምንድን ነው? አዲስ አበባ ጨፌ የኦሮሚያ ወይም የኦሮሚያ ክልል ዋነኛ መቀመጫ ነው ወይስ የፌዴራል መንግስቱ ዋነኛ ከተማ ሆኖ አሁን ባለው መሰረት በቻርተር ከተማነት መቀጠል አለበት የሚል አቋም ነው ያለው በእናንተ ዘንድ ድሬዳዋንም ጨምሮ በአዲስ አበባ የኦሮሚያ ዋና ከተማ መሆን አለባት የሚለው ክርክር ታሪክን የተንተራሰ ነው። ፊንፊኔ ሸገር የኦሮሞ መሬት የኢትዮጵያ አገዛዝ ከሰሜን ተስፋፍቶ ሲመጣ ኋላ ላይ የራሱ ርዕሰ ከተማ አድርጓት ህዝቡን አፈናቅሎ የራሱን ቋንቋና ባህል የተካበት ከተማ ነው። ይሄ ከሆነ እንግዲህ መቶ ሀያ አመት በላይ ሆኖታል። ብዙ የተለያዩ የተለወጡ ነገሮች አሉ፣ የተጨመሩ ነገሮች አሉ እና ከታሪክ ስንነሳ እና አዲስ አበባን ሎኬሽኑ ወይንም ደግሞ የት እንዳለች ስናይ የኦሮሚያ ዋና ከተማ መሆን የመብትም ነው፣ የታሪክም ነው፣ ትክክለኛም ነው። ከዛ ወዲህ ደግሞ አዲስ አበባ በአጼ ምኒልክ ከተቆረቆረች ወዲህ የተደረጉትን የማህበራዊ፣ የፖለቲካ፣ የህዝብ አተላለፍና ና ሰትልመንት ስናይ ብዙ የተለወጡ ሁኔታዎች አሉ። አሁን አዲስ አበባ የፌዴራልም ከተማ መሆን አለባት፣ ኦልሬዲ ሆናለች። የተለያዩ የኢትዮጵያ ህዝቦች በብዛት ከየትኛውም አቅጣጫ መጥተው ፌዴራል የምትመስል ከተማም አንዷ እሷ ነች። የኢትዮጵያ ብሔር ብሔረሰቦችን ትመስላለች። በዚህ ክራይቴሪያ በህዝብ ብዛትም ደግሞ የተለያዩ የአፍሪካና የዓለም ጽሕፈት ቤቶች ከተማ ስለሆነች የፌዴራል ከተማ ሆና መቆየት አለባት። የኦሮሚያም መሆን አለባት በጂኦግራፊ አቀማመጧና በታሪክ ባለቤትነቷ ደግሞ የኦሮሞ ስለሆነች የኦሮሞ ፍላጎትም በዛ ከተማ ውስጥ መንጸባረቅ አለባት። የኦሮሞም ከተማ መሆን አለባት። የሚጋጭ ነገር አይደለም። በተስተካከለ አስተዳደር ሁሉ ነገር ተቻችሎ የማንም ጥቅም ሳይጎዳ ትክክለኛ አስተዳደራዊ መዋቅር ማስቀመጥ ይቻላል እና የኦሮሚያ ዋና ከተማ መሆኗንና የፌዴራልም ደግሞ ዋና ከተማ መሆኗ በምንም አይነት የሚጋጭና የሚጣላ ነገር አይደለም። የሚያስፈልገው ዲሞክራሲያዊ መንግስት ህዝብ የሚያምነው ተወካዮች የሚሆን ከሆነ ይህ ሁሉ ችግር አይኖረውም። ምክንያቱም መንግስት ህዝብን ያስዳምጣል፣ ህዝብም ደግሞ መንግስትን ያዳምጣል። አሁን ያለው ሁኔታ ምንድን ነው? መንግስት ህዝብን አዳምጥም፣ ህዝቡም ደግሞ አናዳምጥም የሚልበት ደረጃ ላይ ደርሷል። መንግስትም መግዛት አቅቶታል፣ ህዝብም ደግሞ ጭቆና አንገፍግፎታል። መንግስትም መግዛት አቅቶታል፣ ህዝብም ማዳመጥ አቁሟል የሚል ነገር አንስተዋል። ግን በሌሎች በኩል ደግሞ ሁን ያለው እንቅስቃሴ በራሱ በግለሰቦች በተናጠል የሚደረግ እንጂ ተቀናጀ ወይም ደግሞ አመራር ያለው አይደለም፣ በዚህ መልክ የትም አይደርስም ብለው የሚተቹ ወገኖች አሉ። በተለይም ለዚህ ተጠያቂ ተቃዋሚዎች ናቸው፣ የመምራት ብቃቱም አቅሙም የላቸውም ብለው ትችቶችን የሚሰነዝሩ አሉ። ለዚህ የእርስዎ ምላሽ ምንድን ነው? ይህ ችግር ያለ ችግር ነው። የዚህ ችግር መሰረቱ አንደኛ ኢትዮጵያ ውስጥ ዲሞክራሲያዊ ባህል ባለመኖሩ፣ በጣም መጠነ ሰፊና አስከፊ ጭቆና በመኖሩ እሊቶች ራሳቸው ደግሞ የፖለቲካ ሰዎች እና የፖለቲካ ድርጅቶች ገብ ብለው ዲሞክራሲያዊ መብታቸው ተጠብቆ እንዴት ህዝብን ማስተዳደር እና እንዴት ደግሞ ሀገርን ማሳደግ እድል ባለማግኘታቸው በስደት በእስር በፍራቻ የታጠረ ኢሊት ወይንም ደግሞ ሊቅ በመሆኑ ዛሬ ኢትዮጵያ ውስጥ ኢሊቱ የኢትዮጵያን ሕዝብ ፌል አድርጓል ብል እውነተኛ ነው የሚሆነው። የተበታተነ ሊቅ ነው። የማይስማማ ሊቅ ነው። በትንተና ጊዜውን የሚያሳልፍ ሊቅ ነው። ፈርቷልም ፈርቷል፣ ፈርቷል። እንደሚታወቀው አሁን ያለው እንቅስቃሴ የህዝብ እንቅስቃሴ ነው። ይሄ ደግሞ ጥሩ ነው። የህዝብ እንቅስቃሴ መሆኑ ምንድን ነው? በህዝብ የሚመጣ ለውጥ ዲሞክራቲክ ነው የሚሆነው ህዝቡን ኢምፓወር ያደርጋል፣ ለህዝቡ ጉልበት ይሰጣል፣ ህዝቡም ደግሞ በመብቱ እንዲጠቀም ያደርጋል ማለት ነው። ይሄ ትችት ትክክለኛ ትችት ነው። ያሉ ሊቆች ሊቃ የፖለቲካ ሊቃናት፣ ያሉ ድርጅቶች ተሰባስበው ሁሉንም በሚያቻችል መንገድ፣ የሁሉንም ፍላጎት በሚያካትት መንገድ ወደፊት የኢትዮጵያን አቅጣጫና የኢትዮጵያን ህዝብ ዳፋንታ በዲሞክራሲያዊ በሆነ መልኩ ተቀምት ያለው አቅጣጫ መቀየስ ያስፈልጋል። ይሄ ትችት በእኛ በኩል ትክክለኛ ትችት ነው የሚል አመለካከት ነው ያለን። ይሄ ጉድለት መሟላት አለበት። ከዚሁ ጋር በተያያዘ መልክ የተነሳ ያለው አንዱም የኦሮሚያ ክልል ውስጥ አንድ አይነት ችግር ሲነሳ በሌሎች አካባቢዎች ያሉት ያ የኦሮሚያ ችግር እንጂ የሌላው ችግር እንዳልሆነ በሚል በዝምታ ያልፉታል። በአማራው ክልል ችግር ሲነሳ በዚያ መልኩ ሌሎች የኦሮሞም ሆኑ ሌሎች ክልሎች ነዋሪ ወገኖች እንደዚሁ የአማራው ችግር እንጂ ሌላው እንዳልሆነ በቤንሻንጉል ጉሙዝ ወይም በሌሎችም በሶማሌ አካባቢ እንቅስቃሴዎች በሚኖሩ ጊዜ ያ የነዛ እንቅስቃሴ ወይም የነዛ ችግር ተደርጎ ይወሰዳል እና የዚህ አይነቱ ችግር ብሔራዊ ማንነት ስሜት ኢትዮጵያ ውስጥ ተሸርሽሮ እየጠፋ ነው። ወደፊትም አቅጣጫው ምናልባትም ፍጻሜ ላያምር ይችላል። አደገኛ ሁኔታንም ሊፈጥር ይችላል ብሔር ብሔረሰብ፣ አልፎም እስከ መንደር እና የቤተሰብ ደረጃ ሁሉ ሁኔታዎች ሁሉ ሊመጡ ይችላል የሚል ስጋት ያደረባቸው ወገኖች ሲናገሩ ይደመጣል። ይህንን የእነሱን ስጋት ይጋራሉ? እንጋራለን። በአንድ በልኩ እንዳልኩ ይሄ ሁሉ ችግሩ ያለው አገዛዝና ያለው አስተዳደር በግለሰቦችና በጥቂቶች ላይ የተመሰረተ በመሆኑ ኢንስቲሽኖች ባለመኖራቸው ኢንስቲቱሽኖች የሕግ፣ የአስተዳደር፣ የከተማ፣ የገጠር፣ የሕዝብ አስተዳደር ባለመኖሩ ብዙ ጊዜ መንግስት ሲቀየር ወይንም ደግሞ በመንግስት ላይ የታወቁ ሰዎች ህይወታቸው ሲያልፍ ወይንም ሀገር ሲለቁ መንግስት ብቻ ሳይሆን የሚወድቀው ሕዝብንም እንዲወድቅ አድርገው ነው የሚሄዱት። ይህ ችግር ኢትዮጵያ ውስጥ ይታያል የምትለኝ ከሆነ አዎ ይታያል። መንግስት እንዲቀየር እንፈልጋለን። ዲሞክራታዊ የሆነ መንግስት እንዲመጣ እንፈልጋለን። ከዚህም ጋር አካሄደው ደግሞ የኢትዮጵያ ህዝብ ደግሞ እንዲወድቅ ኮላፕስ እንዲያደርግ ደግሞ አንፈልግም። ምክንያቱም ከዛ ማንም ከዚህ ኪሳራ ማንም ትርፍ አያገኝም። ጉዳት ነው የሚደርሰው። ይሄ ቫኪውም ደግሞ አያስፈልግም። ኢትዮጵያ ውስጥ ከዘጠና አንድ ጀምሮ የፌዴራሊዝም ስርዓትና የማንነት ጥያቄ በወረቀት ላይ በዲቤቱ ላይ ቢኖርም ግን በተግባ ሥራ ስራ ላይ አልዋለም እና በአንድ በኩል በስራ ላይ ባለመዋሩ ዲሞክራሲያዊ ባለመሆኑ የተለያየ ቅራኔዎችን አምጥቷል። ጥርጥርን አምጥቷል። ዲሞክራቲክ ፌዴራሊዝም ህዝብን ያቀራርባል። ዲሞክራቲክ ያልሆነ ፌዴራሊዝም ደግሞ ህዝብን ያራርቃል። ኮንቨርጅ ሳይሆን ዳይቨርጅ ነው የሚሆነው ማለት ነው። የሚያስፈልገው ኮንቨርጅ እየተቀራረበ የሚሄድ ፌዴራሊዝም ነው። ሌላው የኦሮሞና የአማራ ችግር ኢትዮጵያ ውስጥ እልባት ማግኘት ካለበት ዋና ነገሮች አንዱ እሱ ነው። ይሄ ሁለት ህብረተሰብ ብሄር በቁጥር ትልቅ ነው። በአሰፋፈርም ሰፊ መሬት ላይ የተቀመጠ ነው። በታሪክም ደግሞ ሲቀናቀል እየኖረ የኖረ ህዝብ ነው። በአንድ ጊዜ አብሮም ሆኖ የሰራበት ጊዜ አለ። አብሮ ሆኖ ያልሰራበት ጊዜ አለ። አንዱ አንዱን በጉልበት የያዘበት ጊዜ አለ ማለት ነው። ታሪካዊ የሆኑትንም ቅራኔዎች መፍታት ላሉበትም ላለንበት የፖለቲካ ውጥረትም ደግሞ ሁሉንም ባቻቻለ መልኩ የሆነ መግባባት የሚደረስበት ወደፊት ደግሞ በሰላም የምንኖርበት አገር እንዴት እንደምንመሰርት መጠነ ሰፊ ውይይት ያስፈልጋል። ይሄ ማለት ደግሞ ዝም ብሎ በፖለቲካ ፓርቲዎች ደረጃ ሳይሆን በህዝብ የተመረጡ የህዝብ ተወካዮች የሆኑ በፓርላማ ህዝቡ የመከረበት ህዝቡ የተሳተፈበት አቅጣጫ መቀየስ ያስፈልጋል። እና የችግር መፍትሄ ያስፈልገዋል። ይሄ ነገር መፍትሄ ካላገኘ ከፋፍለህ ግዛው ፖሊሲ ይህን ህዝብ እያናቆረ እያናቆረ በመጨረሻ የመንግስት ያለውን ጉልበቱን አሟጦ ሲወድቅ የሚቀረው ችግር በጣም አስከፊ ነው የሚሆነው። እዛ ደረጃ ላይ ሳንደርስ በጊዜው ይህንን ችግር የምንፈታበት የኢትዮጵያ ብሔር ብሔረሰቦች ኦሮሞ፣ አማራው፣ ቤኒሻንጉሉ፣ ከምባታው፣ ወላይታው፣ ሀዲያው፣ ጉራጌው፣ ሶማሌው፣ ሲዳማው ይህ ሁሉ ተገናኝቶ ተቀራርቦ አንደኛ አንድ በጂኦግራፊ ደረጃ አንድ ሀገር እንዳለን ከሚያለያዩን ነገሮች የሚያቀራርቡን ነገሮች እንዳሉ ልዩነትም ደግሞ እንዳለን፣ እነዚህ ልዩነቶች ደግሞ የሚያራርቁንና ለጦርነት የሚዳርጉን ሳይሆኑ የምንከባበር ከሆነ እንደውም የሚያሳምሩን እንደ አበባ፣ አበባዎቹ ሁሉ አንድ መልክ ቢሆኑ ኖሮ ሰው አበባን አይገዛውም ነበር እና እንደዛ የምንቻቻል ከሆነ ልክ እንደ አበቦቹ አምረን አብረን የምንኖርበት ሁኔታ ሊፈጠር ይችላል። ይሄ ማለት ደግሞ ሁሉም ወደ መካከለኛው መንገድ መምጣት but ሰጥቶ መቀበል አለበት። የራሱን ጉድጓድ ቆፍሮ እዛው ና ብሎ መጥራቱን ትቶ ሁሉም ከጉድጓዱ ላይ ወጥቶ ወደ መካከለኛው መንገድ ሄዶ ለሁሉም ተቀባይነት ያለው መፍትሔ መፈለግ አለበት የሚል ጥሪ አቅርበናል። አመለካከታችንም ይሄ ነው። በዚህ ጉዳይ ላይ ደግሞ በሰፊው እንሰራለን። ካለን ፕሮግራሞች አንዱ ይሄ ነው። ባለፈው ጊዜ እርስም በእኛ ፕሮግራም ቀርበው እንደዚሁም የድርጅቱ መሪ በይፋ እንደገለጹት የኦሮሞ ዲሞክራሲያዊ ግንባር የሰላማዊ ትግል የሚያካሄድ እንደመሆኑ መጠን አገር ውስጥ ገብቶ አገር ውስጥ በሰላማዊ መንገድ ኢትዮጵያ ህዝብ መካከል ቆሞ ለዲሞክራሲያዊ ሥርዓት እንታገላለን የሚል መግለጫዎች አውጥተው ነበር። ወደ ሀገርም ገብተው ቢሮውን ገፍተው ስራ እንደሚጀምር ተነግሮ ነበር። እስካሁንም ያላችሁት በውጭ ነው። ወደ ሀገር ውስጥ ገብታችሁ እንዳላችሁት፣ ባለፈው ጊዜያት ወይም ተስፋ አርጋችሁት እንደነበረው ኢትዮጵያ ውስጥ ገብታችሁ የፖለቲካ ስራችሁን ለመስራት እስካሁን ድረስ ያልቻላችሁበት ምክንያት ምንድን ነው? was እስካሁን አገር ቤት ገብተን ድርጅታችንን በስርዓት ህጉ በሚፈቅደው መንገድ አስመዝግበን መንቀሳቀስ ያልቻልንበት ጉዳይ መንግስት ፈቃደኛ ባለመሆኑ ነው። በተለያዩ ጊዜያት ይህንን ነገር እውን ለማድረግ በወሰድናቸው እርምጃዎች በመንግስት በኩል ፍላጎት ስለሌለ፣ አዎንታዊ ምላሽ ስለሌለ ይሄ ነገር እስካሁን ስራ ላይ አልዋለም። ከዚህ ጋር ተያይዞ አሁንም ቢሆን እኛ የምናምነው የትግል ዘይቤ እና ዘዴ ሰላማዊ ነው። እንደሚታወቀው አሁን ላለ ባለፉት ሁለት ወራት ኢትዮጵያ ውስጥ አሁን እየተካሄዱ ያሉት ትግሎች ሰላማዊ ትግሎች ናቸው። ለብዙ ዘመናት ደግሞ የጦርነት ትግል ከወያኔ መንግስት ጋር አድርገናል። የቱ ነው ውጤት ያመጣው የምትል ከሆነ ዛሬ በዓለም ላይ የዓለም ሚዲያዎች፣ የዓለም መንግስታት እየተነጋገሩበት ያሉት በአጭር ጊዜ ውስጥ ጥሩ ውጤት ያመጣው ሰላማዊ ትግል ነው እና ኢትዮጵያ የኢትዮጵያ ሕዝብና የኢትዮጵያ ፖለቲካ ሁኔታ ለሰላማዊ ትግል አመቺ ሁኔታ የተፈጠረበትና ህዝቡም ለዚህ ዝግጁ የሆነበት ሁኔታ ስለሆነ፣ በአሁኑ ወቅት እኛ በትክክል የመረጥነውና የምንከተለው የትግል ዘዴ በሰላማዊ መንገድ ይሄንን መንግስት አስገድደን የዲሞክራሲያዊ ፍጆታዎች የዲሞክራሲያዊ አስተዳደርና የዲሞክራሲያዊ ሂደትና የዲሞክራሲ በሩ የፖለቲካ በሩ እንዲከፈት ማስደረግ አለብን። የሚከተለው መንገድ ሰላማዊ ትግል ነው። እስካሁን አገር ቤት ገብተን በሰላም ለመታገል ያልቻልነው የዚህ መንግስት ማቅማማትና የዚህ መንግስት ፍላጎት አለመኖር ነው፣ ይህንን ነገር እስካሁን ተግባራዊ እንዳይሆነ ያደረገው። አቶ ሌንጮ ባቲ የኦሮሞ ዲሞክራሲያዊ ግንባር ኦዴግ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን።